ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ስጥልን፣ እንደምናመሻችሁ አድማጮች። የሰኞ ጥቅምት 17 ቀን 2007 ዓ ም መሰናዶቻችንን ይዘን ቀርበናል። የምናስተናግዳችሁ ቆንጅት ታዬና ሄኖክ ሰማእግዜር ነን በምሽቱ ዝግጅት የፌዴራሉ ከፍተኛ ፍርድ ቤት ዘጠነኛ ወንጀል ችሎት በፍትህ ጋዜጣ ዋና አዘጋጅ አቶ ተመስገን ደሳለኝ ላይ የሶስት ዓመት ጽኑ እስራት ፈረደ። እሱ በዋና አዘጋጅነት ሲሰራበት በነበረው የፍትህ ጋዜጣ ላይ በራሱ አመንጭነት እና በሌሎች ሰዎች አመንጭነት እንዲታተሙ በተደረጉ ጽሁፎች ብቻ ነው። በእነዚህ ጽሁፎች እና በጽሁፎች ብቻ ነው። ሌላ ወንጀል ወይም ከሽብርተኝነት ወይም ከሌላ ደረቅ ወንጀል ጋር የተገናኘበት ሁኔታ የለም። ጠበቃው አቶ አማሃ መኮንን ከተናገሩት የወሰድነው ነው። ዝርዝሩን ይዘናል። ለምሽቱ ካሉም ዜናዎች መካከል ደግሞ የአፍሪካ ቀንድ ሀገሮች ከስምንት ቢሊዮን ዶላር በላይ በልማት እርዳታ ሊያገኙ መሆኑ ተነግረዋል የሚለው አንዱ ነው። በሁለተኛው አጋማሽ ደግሞ ስፖርት፣ አፍሪካ ነክ ርዕሶችና ጤና ተካተዋል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማ። የአፍሪካ ቀንድ ሀገሮች ከስምንት ቢሊዮን ዶላር በላይ በልማት እርዳታ ሊያገኙ መሆኑ ዛሬ አዲስ አበባ ላይ ይፋ በተደረገ አዲስ እቅድ ይፋ ተደርጓል። የአውሮፓ ህብረትና ሶስት ዓለም አቀፍ የልማት ባንኮች እርዳታውን እንደሚሰጡ ቃል መግባታቸው ይፋ የተደረገው የተባበሩት መንግስታት ዋና ጸሐፊ ባንኪሙን በአዲስ አበባ ባስተናገዱት ጉባኤ ላይ ነው። በጉባኤው ላይ የክልሉ የፊናንስና የፖለቲካ መሪዎች ተገኝተዋል። ከተጠቀሱት ተቋማት የሚሰጠውን እርዳታ የሚያገኙት ስምንት ሀገሮች ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሱዳን፣ ደቡብ ሱዳን፣ ኬንያ ሶማሊያና ዩጋንዳ ሲሆኑ እርዳታው ለድህነት ቅነሳ እና ለኢኮኖሚ እድገትና እድሎችን ለመፍጠር የታለመ መሆኑ ተጠቁሟል። የሚበዛውን እርዳታ ለመለገስ ቃል የገባው የአውሮፓ ህብረት 3.7 ቢሊዮን ዶላር፣ የአለም ባንክና የአፍሪካ ልማት ባንክ እያንዳንዳቸው 1.8 ቢሊዮን ዶላር፣ የእስላማዊ ልማት ባንክ ደግሞ ለጅቡቲ፣ ለሶማሊያ፣ ለሱዳንና ለዩጋንዳ የሚውል አንድ ቢሊዮን ዶላር ለመለገስ ቃል ገብተዋል። የአፍሪቃ ቀንድ ሀገሮች ግዙፍ የሆነ ያልተነካ የተፈጥሮ ሀብት እንዳላቸው ሲታወቅ፣ አብዛኞቹ ግን በግጭቶች ምክንያት መረጋጋታቸው እየተረበሸ የኢኮኖሚ እድገታቸውን ዝግ አድርጎባቸው ቆይቷል። የዓለም ባንክ ፕሬዚደንት ጂም ዮን ኪም ይህ ቃል የተገባው እርዳታ ለክልሉ ህዝቦች የንጹህ ውኃ የተመጣጠነ ምግብና የጤና ጥበቃ እንዲሁም የትምህርትና የስራ እድልን የሚያስገኝ ትልቅ ጠቀሜታ ይኖረዋል ብለዋል። የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምሮን ለኢትዮጵያ አቻቸው ኃይለማርያም ደሳለኝ በኢትዮጵያ ተይዘው የሚገኙትን የግንቦት ሰባት ፓርቲ አመራር አባል አቶ አንዳርጋቸው ጽጌን አስመልክቶ ደብዳቤ ጻፉ። ኢንዲፐንደንት የተባለው ጋዜጣ ሚስተር ካምሮን የጻፉትን ደብዳቤ ጠቅሶ ባሰፈረው ጽሑፍ የ59 ዓመቱ የእንግሊዝ ዜጋ አቶ አንዳርጋቸው ልጆች ጥቅስ ልብ የሚነካ ደብዳቤ እንዳደረሷቸው ገልጸዋል ይላል። የአቶ አንዳርጋቸው የሰባት ዓመት ልጅ ምናቤ የእንግሊዙ ጠቅላይ ሚኒስትር ጥቅስ ተንከባካቤና፣ ወዳጅ የደጉን አባቴን ከእስር ቤት እንዲወጡ እርዱኝ ስትል ጠይቃለች። መንታ ወንድሟ ይላቅ ጥቅስ አባቴን ለማስፈታት ምን እያደረጉ ነው ሲል ጠይቋል። የ18 ዓመቷ ልጃቸው ህልማዊት ቤተሰቧ በአጠቃላይ ያደረበትን ስሜት እንዲህ ስትል አቅርባለች። እባካችሁ መልሳቸው፣ አምጡልን ናፍቆናል ብላለች። የእንግሊዙ ጠቅላይ ሚኒስትር ለቤተሰቡ አቤቱታ በሰጡት ምላሽ መንግስታቸው ጉዳዩን ስራዬ ብለው ብሎ እንደያዘው አሳስበው የኢትዮጵያ መንግስት ግን አቶ አንዳርጋቸውን አዘውትሮ ለመጎብኘት የእንግሊዝ መንግስት ጫና ቢያሳድርም የመንግስቱ አቋም አልተለወጠም ብለዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሰሜን ምስራቋ የዩናይትድ ስቴትስ ኒውዮርክ ክፍለ ሀገር ምዕራብ አፍሪቃ ውስጥ የኢቦላ ታማሚዎችን ሲያክሙ ከርመው ወደ አሜሪካ የሚመለሱ የጤና ጥበቃ ሰራተኞች ከሌላ ሰው እንዳይገናኙ ተደርጎ ማቆያ ስፍራ መቀመጥ አለባቸው ተብሎ የወጣውን ፖሊሲ አሻሽለዋል። የኒውዮርክ አገረ ገዢ አንድሩ ኮሞ ትናንት ውድ ባደረጉት መግለጫ ለቫይረሱ የመጋለጥ ምክንያት ምልክት የማያሳዩ የጤና ጥበቃ ባለሙያዎች ከገቡ በኋላ ለሀያ አንድ ቀናት ቤታቸው እንዲቆዩ እንደሚፈቀድና በዚያም ወቅት በሌላ የጤና ባለሙያ በቀን ሁለት ጊዜ የጤና ሁኔታቸው ክትትል ይደረግላቸዋል ሲሉ አስታውቀዋል። ከሁለት ቀናት በፊት ነበረ። አገረ ገዢ ኮሞና የአጎራባች ኒውጀርሲ አገረ ገዢ ክሪስ ክሪስቲ ምዕራብ አፍሪቃ ውስጥ ሕክምና ስራ ላይ ተሰማርተው ቆይተው የሚመለሱ የጤና ባለሙያዎች ለ21 ቀናት ማቆያ ማዕከል ይግቡ ሲሉ በጋራ ፖሊሲ ማውጣታቸው ሲታወስ። ይህን ያደረጉት ጊኒ ውስጥ ሕሙማንን ሲያክሙ ከርመው የተመለሱት ዶክተር ለቫይረሱ መጋለጣቸው በኒውዮርክ በታወቀላቸው በማግስቱ ነበረ ሚስተር ኮሞ ከተናገሩ በኋላ ወዲያው ተከትሎ በኒው ጀርሲም እንዲሁ ተመላሾቹ ሐኪሞች በቤታቸው ከሰው ሳይገናኙ እንዲቆዩ ይደረጋል ሲሉ የአገረ ገዢው ቃል አቀባይ አስታውቀዋል። ኬሲ ሂኮክስ የተባሉና ሴራሊዮኑ ሲሰሩ ቆይቶ የተመለሱ ነርስ ባለፈው አርብ በኒው ጀርሲ ኒውዮርክ አውሮፕላን ጣቢያ በኩል እንደገቡ በክፍለ ሀገሩ የኳራንቲን መመሪያ መሰረት የገቡ የመጀመሪያ የጤና ባለሙያ ሆነዋል። ነርሷ ቫይረሱ ሳይገኝብኝ ከሰው ተገልዬ እንድቆይና እንድወሰን በመደረጉ መሰረታዊ ሰብዓዊ መብቴ እንደተገፈፈ ያህል ተሰምቶኛል ሲሉ ለሲኤንኤን በሰጡት ቃል ማማረራቸው ታውቋል። ፕሬዝደንት ባራክ ኦባማና የህክምና ኤክስፐርቶች የህክምና ሰራተኞቹን ለብቻ ማቆያ ማስገባት ከልክ ያለፈ እርምጃ ነው በማለት መንቀፋቸው ይታወቃል። በሌላ ዜና በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ምዕራብ አፍሪቃ ውስጥ ቁጥሩ ወደ አምስት ሺህ የተጠጋ ሰው የገደለው የኢቦላ ወረርሽኝ የበለጠ ምላሽ የሚጠይቅ መሆኑን እያሳሰቡ ናቸው። አምባሳደር ሰማንታ ፓወር ጊኒ ውስጥ አንድ ቀን ከቆዩ በኋላ ዛሬ ማለዳ በትዊተር በ ባስተላለፉት ቃል ችግሩ ከባድ ነው፣ እጅግ መሰረታዊ አቅርቦት የብዙ ሰዎችን ሕይወት ሊያተርፍ ይችላል ብለዋል። አምባሳደሯ በወረርሽኙ ከማናቸውም በከፋ ደረጃ ወደ ተጠቁት ሀገሮች የተጓዙ ሲሆን ሴራሊዮንና ላይቤሪያ ይደርሳሉ። ጊኒ ውስጥ ህሙማንን በማከም ረገድ የሕክምና ማዕከላትንን በመገንባት ህዝቡን በማስተማር ጭምር ድንበር አልባ ሐኪሞችና የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ጨምሮ እያከናወኑ ያሉትን ስራ አምባሳደሯ አጉልተው አውስተዋል። ትናንትም አምባሳደር ፓወር ፕሬዚደንት ባራክ ኦባማ ከጤና ጥበቃና ከብሔራዊ ጸጥታ አማካሪዎቻቸው ጋር ዋይት ሀውስ ኢቦላ በሀገር ውስጥ እንዳይዛመት ለመቆጣጠር ስለሚቻልበት መንገድ ለመነጋገር ነው ባለው ውይይት ላይ በቪዲዮ አማካይነት ካሉበት ተካፍለዋል። ከጦር ሰራዊት ጀኔራልነት ወደ ፖለቲካ መሪነት የተቀየሩት የግብፁ ፕሬዚዳንት አብደልፋታህ ኤልሲሲ እያከታተለ ያለውን የአሸባሪ ጥቃት ለመቆጣጠር የጦር ኃይሉ ሚና እያስፋፉ ናቸው። ዛሬ የግብፁ መሪ ጦር ሰራዊቱ ለቀጣዮቹ ሁለት ዓመታት ከፖሊስ ሰራዊቱ ጋር ሆኖ እንደ መንገድ፣ ባቡር መስመርና የነዳጅ መተላለፊያዎችን የመሳሰሉ ዋና ዋና የመንግስት ተቋማት ጥበቃ ላይ እንዲሰማራ አዘዋል። ተቋማቱ ላይ ጥቃት የሚያደርሱ ተቃዋሚዎች በሲቪል ሳይሆን በጦር ፍርድ ቤት ይጠየቃሉ ሲሉም ፕሬዚዳንቱ አውጀዋል። ኤልሲሲ ትዕዛዙን ያወጁት እስላማዊ መንግስት መሐመድ ሞርሲ ባለፈው ዓመት ከስልጣን ከተወገደ ወዲህ የደረ ከደረሱት ሁሉ የከፉ ጥቃቶች በጸጥታ ኃይሎች ላይ መድረሳቸውን ተከትሎ ነው። ቱኒዥያ ውስጥ ዋናው ከሃይማኖት ነጻ የሆነ ተቃዋሚ ፓርቲ በታሪካዊ ምክር ቤታዊ ምርጫ አሸንፍ ያለሁ እያለ ነው። የምርጫ አስፈጻሚ ባለስልጣናት ዛሬ ማታ ለሁለት መቶ አስራ ሰባቱ የምክር ቤት መቀመጫዎች የተካሄደውን ምርጫ ከፊል ውጤት ይፋ ያደርጋሉ ተብሎ ተጠብቋል። ጠቅላላው ውጤት ደግሞ የፊታችን ሐሙስ ነው የሚታወጀው ተብሏል። ይሁን እንጂ ናዲያ ቱን የተባለው ፓርቲ ህዝቡ ድምጽ ሰጥቶ ሲወጣ በመጠየቅ በተጠናቀረ አሀዝና ቀደም ብለው በወጡ ቅድመ ውጤቶች በመመርኮዝ ወደ ሰማንያ መቀመጫዎችን አሸንፊያለሁ እያለ ነው። ለዘብተኛ እስላማዊ የሆነው ፓርቲ ስልሳ መቀመጫዎችን ያገኛል ተብሎ ነበር የተጠበቀው። በትናንቱ ምርጫ ቁጥራቸው ወደ ዘጠና የሚደርሱ ፓርቲዎች ተወዳድረዋል። እንደ አውሮፓውያን በ2011 የሀገሪቱ ህዝብ አምጾ አምባገነኑን መሪ ዚን ኤል አቢዲን ቤን አሊን ከስልጣን ካስወገደ ወዲህ ይህ የትናንቱ ምርጫ በሀገሪቱ ዲሞክራሲያዊ እርምጃ ትልቅ ጉዳይ ተደርጎ ተወስዷል። በስተመጨረሻም ኢራቅ ውስጥ ትናንት እሁድ የመንግስቱ ኃይሎችና ሺያ ሚሊሻዎች ከእስልምና መንግስት ኃይሎች አስለቅቀው የተቆጣጠሯት ከተማ አጠገብ በሚገኝ ስፍራ አንድ አጥፍቶ ጠፊ ቦምባ ፈነዳ። ዛሬ ሰኞ ፍንዳታው የደረሰው ጁርፍ አልሳሐር ወሰን ኬላ ላይ ሲሆን ቢያንስ አስራ አንድ ሰዎችን ገድሎ ሌሎች 23 ሰዎችን አቁስሏል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። የምታዳምጡት የአሜሪካ ድምፅ ሬዲዮ በ22ና በ25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ስርጭታችንን ነው የምናስተናግዳችሁ። ሄኖክ ሰማግዜርና ቆንጂት ታየነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቃችሁ። የፌዴራሉ ከፍተኛ ፍርድ ቤት ዘጠነኛ ወንጀል ችሎት በፍትህ ጋዜጣ ዋና አዘጋጅ ተመስገን ደሳለኝ ላይ የሶስት ዓመት ጽኑ እስራት ተፈረደበት። የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ለኢትዮጵያ አቻቸው ኃይለማርያም ደሳለኝ በኢትዮጵያ ተይዘው የሚገኙትን የግንቦት ሰባት ፓርቲ አመራር አባል አንዳርጋቸው ጽጌን አስመልክቶ ባለፈው ሳምንት ደብዳቤ ጽፈዋል ለሁሉም እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ እንጋብዛለን በሁለተኛው አጋማሽ ደግሞ ስፖርት አፍሪካ ነክ ርዕሶች እና ጤና ተካተዋል አሁን የዕለቱን አብይ ርዕሳችን እናሰማ የፌዴራሉ ከፍተኛ ፍርድ ቤት ዘጠነኛ ወንጀል ችሎት በፍትህ ጋዜጣ ዋና አዘጋጅ ላይ የሶስት ዓመት ጽኑ እስራት ፈርዷል። ጠበቃው ይግባኝ እንደሚሉና የተሰጠው የጥፋተኝነት ፍርድም አንድምታው ሀሳብን በነጻ የመግለጽ መብት ላይ አሉታዊ ነው ብለዋል። መለስካቸው መሀ ተከታዩን ዘገባ ልኳል። ባለፈው ጥቅምት አምስት ቀን 2007 ዓ ም ህትመቷ ከሁለት ዓመታት በፊት የተቋረጠው የፍትህ ጋዜጣ ዋና አዘጋጅ ተመስገን ደሳለኝ ላይ የጥፋተኝነት ውሳኔ ያስተላለፈው የፌዴራሉ ከፍተኛ ፍርድ ቤት ዘጠነኛው ወንጀል ችሎት በጋዜጠኛው ላይ የሶስት ዓመት ጽኑ እስራት ሲጥልበት በአሳታሚው ድርጅት ማስተዋል ህትመትና ማስታወቂያ ስራ ድርጅት ላይ ደግሞ የአስር ሺህ ብር ቅጣት ጥሎበታል። በሶስት የተለያዩ የወንጀል ድርጊቶች የተከሰሰው ተመስገን ደሳለኝ በሶስቱም ጥፋተኛ ቢባልም የተቀጣው ግን በአንደኛው ማለትም በፈጸመው የመገፋፋትና ግዙፍ ያልሆነ የማሰናዳት ተግባር ወንጀል ፈጽመዋል ሲል አቃቢ ሕግ ባቀረበበት ክስ ነው። ይህ ውሳኔ ግልጽ ያልሆነ ነበር የሚሉት የአቶ ተመስገን ደሳለኝ ጠበቃ አቶ አማ መኮንን ለዛሬው የቅጣት ውሳኔ የቅጣት ማቅለያ ሐሳብ ለፍርድ ቤቱ ያላቀረቡበትን ምክንያት ጠይቂያቸው ነበረ። በመርህ ደረጃ ጥፋተኛ መባል የለብኝም የሚል ነው የጋዜጠኛ ተመስገን ደሳለኝ አቋም። ስለዚህ ቅጣት ማቅለያ ማቅረቡ ትርጉም እንደሌለው እና እሱ ተቃውሞ በጥፋተኝነት ውሳኔው ላይ ከሚሆን በቀር ሶስት ዓመትም ታሰረ ሶስት ቀን ልዩነት እንደማይኖረው በዚህ ምክንያት ቅጣት ይቀነስልኝ ብዬ የማቀርበው የቅጣት አስተያየት ሊኖር አይገባም የሚል ሀሳብ በማቅረቡ ከተወያየም በኋላ ይሄ ተገቢ መሆኑን አምነንበት፣ ያው በእኛ በኩል ቅጣት አስተያየት አላቀረብንም። ቅጣት አስተያየት አላቀረብንም ስንል ግን ዝም ብለን የተሆነ ሳይሆን ቅጣት አስተያየት ማቅረብ እንደማንፈልግ በጽሁፍ ለፍርድ ቤቱ አስገብተናል። እንደ አቶ አማህ አስተያየት ከሆነ በአቶ ተመስገን ደሳኔና የአቃቢ ሕግ ያቀረበው ክስም ሆነ የተወሰነ ውሳኔ በኢትዮጵያ ሕገ መንግሥት በግልጽ የተደነገገውን ሀሳብን በነጻነት የመያዝና የመግለጽ መብትን አደጋ ላይ የሚጥል ነው። ከፍተኛ የመንግስት ባለሥልጣናት ደጋግመው እንደሚናገሩት በኢትዮጵያ አንድም ሰው በጋዜጣ ላይ በጻፈው ጽሁፍ በወንጀል አይከሰስም ሲሉ በተደጋጋሚ እንደሚሰሙ የገለጹት አቶ አማ አሁን በአቶ ተመስገን ደሳሌኝ ላይ የተላለፈው ፍርድ ግን ከዚህ አነጋገር ጋር እንደሚቃረን ጠቁመዋል። በእሱ በዋና አዘጋጅነት ሰራበት በነበረው የፍትህ ጋዜጣ ላይ በራሱ አመንጭነትና በሌሎች ሰዎች አመንጭነት እንዲታተሙ በተደረጉ ጽሁፎች ብቻ ነው በነዚህ ጽሁፎችና በጽሁፎች ብቻ ነው። ሌላ ወንጀል ወይም ከሽብርተኝነት ወይም ከሌላ ያደረቀ ወንጀል ጋር የተገናኘበት ሁኔታ የለም። አቃቤ ሕግ ክስ ሲያቀርብም በማስረጃነት ያቀረበው እነዚሁኑ ጽሁፎችና ጽሁፎቹን ብቻ ነው። አቶ አማ የተሰጠውን ፍርድ እንደ ፍርድ ውሳኔ የሚቀበሉት ይሁን እንጂ፣ ይግባኝ እንደሚሉበት ይግባኝ የሚጠይቁበት ምክንያት ደግሞ የአቶ ተመስገንን መብት ለማስጠበቅ ብቻ ሳይሆን ከዚህም የሰፋና የብዙ ሰዎች ጉዳይ ጭምር በመሆኑ ነው ይላሉ። በእርግጠኝነት ምንድን ነው እንግዲህ ይህን ከመጀመሪያው ጀምሮ ስንል የነበረው በዚህ ጉዳይ ያው እንደ ተከሳሽ ጋዜጠኛ ተመስገን ደሳሌ ነው ተከስቶ የቀረበበት። ነገር ግን ጉዳዩ እኛ የምንለው በቀጥታ በሀሳብን በነጻ ከመግለጽ መብት ጋር ቀጥተኛ ግንኙነት ያለው እና የብዙ ህዝብ ወይም የአጠቃላይ ህብረተሰቡ ጥያቄ ይሄ እዚህ መብት ላይ በቀጥታ አንድምታ ያለው ክስ ነው። ፍርዱም ይሄው ነው የሚሆነው ብለን ነው የምናስበው። ከዚህ አንጻር ምናልባት ስለ አንድ ጋዜጠኛ ተመስገን ደሳለኝ ብቻ ሲባል ሳይሆን በአጠቃላይ ስለ መብቱ ሲባልም ጭምር ይግባኝ ማለታችን የማይቀር ነው። በእርግጠኝነት ይግባኝ ይላለን። ተመስገን ደሳለኝ ከሁለት ዓመታት በፊት አቃቢ ሕግ በህገ መንግስታዊው ስርዓትና በሀገሪቱ መንግስት ህዝቡ እንዲያምጽ በጋዜጣው አማካይነት የመገፋፋትና ግዙፍ ያልሆነ የማሰናዳት ወንጀል የሀገሪቱን መንግስት በሐሰት በመወንጀልና ስም በማጥፋት እንዲሁም የሐሰት ወሬዎችን በማውራት ህዝብን በማነሳሳት ወንጀሎች ከሶት ሲከራከር መቆየቱ አይዘነጋም። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከምሽቱ 3 ሰዓት ከ16 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የደቡብ ሱዳን መንግሥትና ተቃዋሚዎች በብሔራዊ አንድነት የሽግግር መንግሥት አወቃቀርና በሥልጣን ክፍፍሉ ላይ ያሉ ልዩነቶቻቸውን እስካሁን በድርድር አለመፍታታቸውን አስታውቀዋል። የሁለቱ ወገኖች ተደራዳሪዎች ለሦስት ሳምንታት የተቋረጠውን ድርድር ለመጀመር አዲስ አበባ ይገኛሉ። እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ድርድራቸውን በባህር ዳር ሲያካሄዱ የቆዩት የደቡብ ሱዳን ወገኖች ከሶስት ሳምንታት ረፍት በኋላ ለሌላ ዙር ድርድር አዲስ አበባ ገብተዋል። የባህር ዳሩ ድርድር ውጤታማ በሆነ ሁኔታ መካሄዱን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ማስታወቁ ይታወሳል። የደቡብ ሱዳን መንግስትና ተቃዋሚዎች ግን በዋና ዋና ጉዳዮች ላይ ያሉ ልዩነቶች አለመፈታታቸውን እየተናገሩ ነው። የደቡብ ሱዳን የማስታወቂያ ሚኒስትርና የመንግስት ተደራዳሪዎች ቃል አቀባይ ማይከል ማኩይ ሉዌዝ ይህንኑ አንጸባርቀዋል። ሚኒስትሩ ለቪኦኤ እንዳብራሩት የአሁኑ ፕሬዝዳንት ሳልቫኪር ማያርዲት በሽግግሩ ወቅትም ቢሆን የሀገርና የመንግስት መሪ ሆነው መቀጠል አለባቸው የሚለው አቋም አልተቀየረም። የሽግግር ወቅቱን የሚመሩት አሁን በስልጣን ላይ ያሉትና በህዝብ የተመረጡት ፕሬዝደንት ለመሆናቸው ግልጽ ነው። እንደ አውሮፓ ዘመን አቆጣጠር በግንቦት ሀያ አምስት ቀኑ ፕሮቶኮል የጠቅላይ ሚኒስትር ጽሕፈት ቤትም እንደሚቋቋም ከስምምነት ላይ ደርሰናል። ስለዚህ ጠቅላይ ሚኒስትርም ይኖራል። ፕሬዚዳንቱ ግን የሀገርም የመንግሥትም መሪ ሆነው ይቀጥላሉ። ይህ ማለት ደግሞ ፕሬዝደንቱ የሥራ አስፈጻሚና ሥልጣን ያላቸው ፕሬዝደንት ይሆናሉ ማለት ነው። አማጽያኑ ግን ጠቅላይ ሚኒስትሩ የሥራ አስፈጻሚነት ሥልጣን እንዲኖራቸው ይፈልጋሉ። ፕሬዚደንቱ የሀገር መሪ ብቻ እንዲሆኑ ነው የሚያስቡት። ያ ትክክል አይደለም፣ ከሕገ መንግሥቱ ጋርም አይሄድም። የደቡብ ሱዳኑ ሚኒስትር የግንቦት ሀያ አምስቱ ፕሮቶኮል በማለት የጠቀሱት በኢጋድ መሪዎች የቀረበውንና ተቃዋሚዎቹ ያልተቀበሉትን የሽግግር መንግሥት መመስረቻ ረቂቅ ሰነድ ነው። ሰነዱ ለሁለት ዓመት ተኩል የሚቆየው የደቡብ ሱዳን የብሔራዊ አንድነት የሽግግር መንግስት በአሁኑ ፕሬዝዳንት ሳልቫ ኪር እንደሚመራ ይጠቅሳል። ፕሬዝዳንቱ የሥራ አስፈጻሚነት ስልጣን እንደሚኖራቸውም ያመለክታል። ተቃዋሚዎቹም እንደ መንግስት በጉዳዩ ላይ ያላቸውን አቋም አልቀየሩም። የተቃዋሚዎቹ ቃል አቀባይ ጄኔራል ሉልክዋንግ የተጠቀሰውን የስልጣን ክፍፍል ጨምሮ ሁለት ቁልፍ ጉዳዮች በባህር ዳሩ ድርድር ሳይፈቱ መቀጠላቸውን ይናገራሉ። በድርድሩ ሂደት ላይ መሻሻል እንዳይታይ ያደረጉ ሁለት ዋነኛ ጉዳዮች አንዱ ለምሳሌ የሚመሰረተውን የሽግግር መንግሥት ሥርዓት በተመለከተ እኛ የፌዴራል አስተዳደር እንዲመሰረት ስንጠይቅ ቆይተናል መንግሥት ይህ እንዳይሆን እየተከላከለ ነው ያለው ሁኔታ እንዲቀጥልም ይፈልጋል ሁለተኛው ዋነኛ እንቅፋት የአመራር መዋቅሩ ጉዳይ ነው መንግሥት ፕሬዚዳንቱ የአገርና የመንግሥት መሪ ሆነው እንዲቀጥሉ ሐሳብ አቅርቧል የእኛ አቋም ግን ፕሬዝዳንቱ የአገር ጠቅላይ ሚኒስትሩ ደግሞ የመንግሥት መሪ መሆን አለባቸው የሚል ነው እናም የሽግግር መንግስቱ አወቃቀርና የስልጣን ክፍፍል ሰሞኑን በሚጀመረው የአዲስ አበባው ድርድር ዋነኛ ጉዳዮች ሆነው እንደሚቀጥሉ ይጠበቃል። የደቡብ ሱዳን ወገኖች የብሔራዊ አንድነት የሽግግር መንግስት እንዲመሰርቱ የኢጋድ መሪዎች ያስቀመጡት የ45 ቀናት ቀነ ገደብ እየተጠናቀቀ ነው። መንግስትና ተቃዋሚዎች ግን 45ቱ ቀን መቼ ተጀምሮ መቼ እንደሚያልቅ እንኳን ለእኛ ግልጽ አይደለም ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ዘመን ተሻጋሪ ባለውለታ በሚል ርዕስ የተጻፈውና በቀኛዝማች ተስፋ ገብረ ስላሴ ስራዎች ዙሪያ የሚያጠነጥነው መጽሐፍ ምረቃ ትናንት፣ እሁድ፣ እዚህ ዋሽንግተን ዲሲ አካባቢ ታኮማ ፓርክ በሚገኘው አዳራሽ ተካሂዷል። በሥነ ሥርዓቱ ላይ ተስፋ ገብረ ስላሴ በኢትዮጵያ ውስጥ በትምህርት በባህልና በሃይማኖታዊ መስክ ያበረከቷቸው አስተዋጽኦዎች ከጉዳዩ ጋር ቀረቤታ ባላቸው ኢትዮጵያውያን ምሁራን ተተንትነዋል። አዲሱ አበበ በስነ ስርዓቱ ላይ ተገኝትኖ ተገኝቶ ያጠናቀረውን ይዞ ቀርበዋል። አመሰግናለሁ። ቆንጂ! በፕሪንስ ጆርጅ ካውንቲ ወይም ወረዳ የሚገኘው የታኮማ ፓርኩ የመሰብሰቢያ አዳራሽ ካፍ እስከ ገደፉ ሞልቶ ነበር። እንዴት ይህ ሁሉ ኢትዮጵያዊ ተገኘ ቢባል በተስፋ ገብረ ስላሴ ዘብሔረ ቡልጋ የፊደል ገበታ ሀሁን ያልቆጠረ ኢትዮጵያዊ የለምና ነው መልሱ። እንኳን መልካ መልኮችን እያነበበ በሰኔ ጎልጎታ እየጸለየ ያደገው ቀርቶ፣ የአስኮላ ተማሪ ሁላ በተስፋ የፊደል ገበታ ነው አፉን የፈታው። እውቀት ይስፋ፣ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ ብሏል ተስፋ በፊደል ገበታው ጫፍ ላይ በጋዜጠኛ ወሰን ደበበ ማንደፍሮ በተዘጋጀው እና ዘመን ተሻጋሪ ባለውለታ በሚል ርዕስ በተጻፈ ባለ 332 ገጾች መጽሐፍ ምረቃ ላይ የቀኛዝማች ተስፋን ሕይወትና ለኢትዮጵያ የበረከቷቸውን አስተዋጽዎችም የሚዘክሩ ንግግሮች ወይም ፓነል ውይይቶች ተካሂደዋል። በዚህ በአሜሪካ ድምፁ የአፍሪካ ቀንድ ተጠባባቂ ኃላፊ በጋዜጠኛ ንጉሴ የመንገሻ፣ ይቅርታ፣ በአፍሪካ ክፍል ማለት ነው። ንጉሴ የመንገሻ በተመራው ውይይት ሶስቱ ምሁራን ተካፋዮች ነበሩ። ዶክተር አክሊሉ ሀብቴ፣ ዶክተር አልማዝ ዘውዴና ና ከደብረግነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መምህር ልዑል ሰገድ ኃይለ ማርያም። ፕሮግራሙን የመራችው ደግሞ ባልደረባዬ ትዝታ በላቸው ነበረች። ከውይይቱ አስቀድሞ የዝግጅቱ ዋና አስተባባሪና የቀኛዝማች ተስፋ ዘጠነኛ ልጅ አቶ እንዳልካቸው ተስፋ ገብረስላሴ አባታቸው ሀሁ የፊደል ገበታን ማዘጋጀት ከጀመረበት አንስቶ አሁን የአባታቸው ቅርስ እስካለበት ያለውን ሂደት የሚገኝበትን ሁኔታም ባጭሩ ተናግረዋል። ከ1910 ጀምሮ በካርቶን ላይ ፊደልን መጀመሪያ ሲፈለስፋት አንድ ክፍል ውስጥ ጠራጣሪያውን እየተመለከተ ነበር። ከዛ በኋላ ነው ሀሁን አቦጊዳን መልክተን በእጅ የምትሰራ ማሽነሪ ከጀርመን አስመጥቶ ቤተ ክህነት ውስጥ በሰፊው ይሠራ ጀመር። በአሁኑ ሰዓት ከ300 በላይ ልዩ ልዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገልገያ የጸሎት መጽሐፍቶች ማምረት ጀመረ። ይህንን ሲሰራ ቀኝ አዝማች ያረፈው በዘጠና ሰባት ዓመቱ ነው። 97 ዓመት ከአምስት ወር ከሁለት ቀን አንዱንም ቀን ሳያልፍ ያረፈው መቼ ነው? የመጨረሻው ሶስት ሳምንት። ከዛ በኋላ እኛ ልጆቹ ተረክበን እንዲቀጥል አድርገነዋል። ዋና ዓላማችን ይህንን መጽሐፍ ለማስተዋወቅ ብቻ ሳይሆን የተስፋ ገብረስላሴ አስተዋጽኦ በአሁኑ ጊዜ በአዲስ አበባ ከተማ መስተዳድር በቅርስነት እንዲጠበቅ ያደረገ መሆኑን እያበሰርኩላችሁ፣ ያንን ቅርስ የሁላችን ሀብት ነው። ተስፋ ድፍን ኢትዮጵያ አባትም ዶክተር አክሊሉ ሀብቴ ቀዳሚው ፓነሊስት ወይም ተወያ የነበሩ አቶ እንዳልካቸው በመጽሐፉ ላይ ስለ አባታቸው የሰጡትን ምስክርነት እንደ ዋነኛ የቀኝ አዝማች ተስፋ ስራዎች መገለጫ አድርገው ተናግረውላቸዋል። የተስፋ ታሪክ ረጅም ነው። የተስፋ ታሪክ የኢትዮጵያ ስነ ትምህርት ታሪክ ነው። የተስፋ ታሪክ የቤተ ክርስቲያናችን ታሪክ ነው። የተስፋ ታሪክ የአምስት ዓመቱ የአርበኝነት ታሪክ ነው። የተስፋ ታሪክ የኢትዮጵያ የህትመት ኢንዱስትሪ ታሪክ ነው። የተስፋ ታሪክ የመጀመሪያዎቹ ኢትዮጵያውያን ብዕረኞች ታሪክ ነው። ይህ የተጻፈ ታሪክ ዛሬ ብርሃን አግኝቷል ብሎ አስታውቆናል። እኔ በትምህርት ዘርፉ ብቻ ያለውን ልናገር ያሉት ዶክተር አክሊሉ ትምህርትን ከሶስት ማለትም ከባህላዊ በጥናት ላይ ካተኮረ አገራዊና ከዘመናዊ አኳያ ከፍለው ሲያብራሩ ቀኛዝማች በነዚህ ዘርፎች ሁሉ ያበረከቷቸውን በዝርዝር ተናግረዋል ዶክተር አልማዝ ዘውዴ ደግሞ ቀኛዝማች ተስፋ ገብረስላሴ በማህበራዊ አገልግሎት ዘርፍ ያበረከቷቸውን ተግባራት በስፋት አውስተዋል ከጊዜያቸው ቀድመው የተገኙ ታላቅ ኢትዮጵያዊ ይሏቸዋል አቶ ተስፋን ከህጻንነት ጀምሮ እየሰማሁ ነው ያደጉት። የቅርብ ዘመዶቼ የሚያውቋቸው ነበሩ። ለእኔም ለወንድሜም ፊደል የምንማርበት ተገዝቶ ተሰጥቶናል እና ዘመዶች መጥተው ይህን የሚሰሩት ጋር ሄደን እንዲህ ብለን እንዲህ ብለን እያሉ ሁሌ ሲነግሩኝ ይሰማል። ግን ቁም ነገርም እስካሁን ድረስ አልሰጠሁትም ነበሩ። እውነቱን መናገር ከሆነ ምክንያቱም አለማወቃችን ትላልቅ ሰዎቻችንን እንዴት አድርገን እንደምንረሳቸው አስተዋጽኦአቸውንም፣ እንደማናቅ አሁን ነው ይሄን መጽሐፍ ሳነብ ነው የተረዳ። እንደ ተስፋ አይነቶቹ ናቸው የለውጥ ፈር የሚቀዱልን። እነዚህ ሰዎች እንግዲህ ከዘመናቸው በፊት የመጡ ተብለው ይታወቃል። የእኔ መንፈሳዊ አባት ብፁዕ አቡነ ፊልጶስ ተስፋን ኦርቶዶክሳዊ ሐዲስ ሐዋርያ ብለው ሰይመዋቸዋል። ያሉት መምህር ሉልሰገድ ኃይለማርያም ደግሞ በእውነቱ አርበኛም ናቸው ብለዋል። እኒህ አባት ኦርቶዶክሳዊ ሐዲስ ሐዋርያ ተስፋ ገብረስላሴ ኢትዮጵያዊ ኦርቶዶክሳዊ አርበኛ ናቸው። በትናንቱ ስነ ስርዓት ላይ ገጣሚ ቴዎድሮስ አበበም የቀኛዝማች ተስፋ ገብረስላሴን ህይወት የተመለከተ አጭር ግጥም አሰምቷል። ወደ መጨረሻው ገደማ በነበረው ጊዜ ከታዳሚዎች የተሰነዘሩ ልዩ ልዩ ጥያቄዎችና አስተያየቶች ነበሩ። በተለይ ደግሞ ከልጆቻቸው አንዳንዶቹ የነበሯቸውን ትዝታዎች አቅርበው ተሰብሳቢውን አስተንቀዋል፣ ፈገግም አድርገዋል። በተለይ ስለ አምስተኛ ልጃቸው ጥበበ ተስፋ ገብረስላሴ የተነገረው አስገራሚና አስቅኝም ነበር። ጥበበ በስምንት ዓመቱ ፈረንሳይኛ እንዲማር ሊሴ ገብረ ማርያም ይላካል። ማታ ሲመለስ እኔ ነገ ተመልሻ አልሄድም ይላል ለምን ሲሉት ፈረንጆች ናቸው በሙሉ እኔ ደግሞ ፈረንጅ መርፌ ወጊ ነው ማቀው እኔ ደግሞ መርፌ አልወድም ይላል እና ምን ትሆን ሲሉት እንደ እርሱ የስምንት ዓመት ከሆነች ጎረቤቱ ጋራ መጋባ ትፈልጋለሁ ብሎ ቁጭ ይሄ ሁሎችን አስቋል ብዙዎችን በመጪው ቅዳሜ የትናንት ተዋዮችን ያካተተ ሰፊ ውይይት አቀርባለሁ ያኔም እንዲህ ፈገግ የሚያሳይ ነገር ይኖረኝ ይሆናል የዛሬውን በዚሁ አበቃሁ ሰላም እናመሰግናለን አዲሱ። ቀጣዩንም ውይይት በጉጉት እንጠብቃለን። ቅዳሜ እለት ነው የሚቀርበው። አዲሱ፣ እናመሰግናለን። የምታደምጡት የአሜሪካ ድምጽ ራዲዮ ጣቢያን ነው። ክቡራትና ክቡራን በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ሳተላይት ላይ ታገኙናላችሁ። አሁን ከናንተ ያገኘናቸውን አስተያየቶች እንስማ። ሳይ ቪኦች ፀሐይ ነኝ ከፖርትላንድ ኦሪገን የደወል ሆይ። ምናልባት ዛሬ ደስ የሚል ፕሮግራም ስለሰማሁ ነው፣ ስለ ንጉሴ አክሊሉ እንዲሁም ከዚህም በፊት ፍቅሩ ኪዳኔን አዳምጥ ነበረ። ብዙም ጊዜ እከታተላለሁ። ስለዚህ የቆዩ ሰዎች ናቸው፣ ረዥም ጊዜ ታሪክ ያላቸው ሰዎች፣ ታሪክን የሚያስታውሱ እኛ ባልተወለድንበት ዘመን ሁሉ የነበሩና ጋዜጠኞች የነበሩ ናቸው። እንደነዚህ አይነት ጋዜጠኞች ሌሎችም ብዙዎች ሊኖሩ ስለሚችሉ ብዙ ታሪክን ሊያስተምሩን ይችላሉ። ወደፊት ያሉትን ትውልድም ያለነዎችንም፣ ምናልባት ከኃይለስላሴ በኋላ ብዙ ጋፕ እስከ አሁኑ ድረስ ከዛሬዋ ቀን ድረስ ያጣናቸው ነገሮች ብዙ ይኖራሉ። ይሄ ትውልድ ብዙ ነገር አጧል ማለት ይችላለሁ። ብዙ ያለፍናቸው ነገሮች አሉ። በሽብሩም በጦርነቱም፣ በተለያየ መንገድ ስቲል እስካሁን ድረስ ያልተስተካከሉ ነገሮች አሉ በሀገራችን ውስጥም በሁሉም ነገር ላይ እና ይህንን አስተያየት ልሰጣችሁ ነው። ምናልባት ወደፊትም ቢሆን እንደነዚህ አይነት ታላላቅ ሰዎችን ታሪካቸውን ከማለፋቸው በፊት በጽሑፍ እና በተለያየ በመጽሐፍም እየተጻፉ ቢቀመጡልን ለሚቀጥለው ትውልድም ለእኛም እስከ ትውልድ ትውልድ ይተላለፋል። እንደነዚህ አይነት ነገሮች የቪኦኤ አዘጋጆች በመጀመሪያ አድናቂያችሁና አዳማጫችሁ ነኝ። የምደውለው ከዚሁ ከሜሪላንድ አካባቢ ነው። ሁሌ ለእኛ ጠቃሚና በጎ መረጃ ነው የምታስተላልፉልን። ግን አንድ ነገር ቀኑ ቢቆይም ትንሽ ጥያቄ ስላለኝ ነው። በጋዜጠኛ ሚሊዮን ሹርቤ ላይ የሰራችሁት ፕሮግራም ጥሩና አዳምጠነዋል። በሚቀጥለው ቀን የአንድ አድማጭ አስተያየት በስልክ አስደምጣችሁን ነበረ። እሱም ምንድ ነው የሚለው የሚሊዮን ሹርቤ ባለቤት ያለ ፖለቲካ ወይንም ያለምንም ችግር ለስራ እንደወጣ ተናግራለች የሚል እና ያንን በተለያዩ ድረ ገጾች እኛም ሰምተናል አይተናል። ጓደኞቹም በጣም ነው ያናገራችኋቸው፣ በጣም ነው ፕሮግራም የሰራችሁት። እነሱ ደግሞ ሌላ ምላሽ ለቤተሰቦቻቸው እንደሰጡ ነው። ቤተሰቦቻቸው ደግሞ ለመገናኛ ብዙሃን ያገለጹት ያ ነገር ማንን እንመን ያሰኛል። ለዛ ብዬ ነው የደወልኩትኝ ማንን እንመን የሚል ማለት እዚህ ጋር እነሱ በፖለቲካ የእውነት ተቸግረው ነው የወጡት። የሚሊዮን ሹሩፔ ቤተሰቦች ደግሞ ምንድን ነው እያሉ ያሉት? የፖለቲካ ችግር የለበትም እሱ የወጣው ለስራ ነው። ያ ያስኬዳል? የትኛውን እንመን? እንዲ በጣም ነው የማመሰግነው። የሁል ጊዜ አድማጫችሁ ነኝ ከዚሁ ከሜርላንድ አካባቢ። መልካም ጊዜ፣ ሰላም ሁኑልኝ። እግዚአብሔር ይስጥልኝ፣ አመሰግናለሁ። አስተያየት ይቅርታ ቀጥል። አስተያየት የሰጣችሁንን አድማጮች እናመሰግናለን። ሌሎቻችሁም እንደዚሁ በተዘዋዋሪው የስልክ መስመራችን በመደወል መልእክቶቻችሁን አኑሩ። ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። የስልክ ቁጥሩ 2022059942 ነው። የአሜሪካ ድምጽ ሬዲዮ መሆኑን ስትሰሙ ደግሞ 14 ቁጥርን መጫን አስታውሱ። የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። በሞባይል ስልካችሁ ሆርን ዳት ቪኦኤ ዳት ኤምኦቢአይ ብላችሁ ልታነቡም ሆነ ልታደምጡ ትችላላችሁ። አድማጮች፣ አሁን የዕለቱን ዋና ዋና ዜናዎች እናሰማ። የአፍሪካ ቀንድ ሀገሮች ከስምንት ቢሊዮን ዶላር በላይ በልማት እርዳታ ሊያገኙ መሆኑ ዛሬ አዲስ አበባ ላይ ይፋ በተደረገ አዲስ እቅድ ተነግሯል። የአፍሪካ ይቅርታ የአውሮፓ ህብረትና ሶስት ዓለም አቀፍ የልማት ባንኮች እርዳታውን እንደሚሰጡ ቃል መግባታቸው ይፋ የተደረገው የተባበሩት መንግስታት ዋና ጸሐፊ ባንኪሞን አዲስ አበባ ላይ ባስተናገዱት ጉባኤ ላይ መሆኑ ተነግሯል። የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ለኢትዮጵያ ዋቻቸው ሀይለማርያም ደሳለኝ በኢትዮጵያ ተይዘው የሚገኙትን የግንቦት ሰባት ፓርቲ አመራር አባል አንዳርጋቸው አርጋቸው ጽጌና አስመልክቶ ደብዳቤ ጻፉ። ኢንዲፐንደንት የተባለው ጋዜጣ ሚስተር ካሜሮን የጻፉትን ደብዳቤ ጠቅሰው ባሰፈረው ጽሁፍ የ59 ዓመቱ የእንግሊዝ ዜጋ አቶ አንዳርጋቸው ልጆች ጥቅስ ልብ የሚነካ ደብዳቤ አድርሰዋቸዋል ብሏል። አቶ አንዳርጋቸው ጽጌ የአስራ አምስት ዓመትና ሁለት መንታ የሰባት ዓመት ልጆቻቸው ለጠቅላይ ሚኒስትር ዴቪድ ካምሮን በላኩት ደብዳቤ አባታቸው ከእስር ቤት ወጥተው ወደ ቤታቸው እንዲመለሱ ጠይቀዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ምዕራብ አፍሪቃ ውስጥ ቁጥሩ ወደ አምስት ሺህ የተጠጋ ሰው የገደለው የኢቦላ ወረርሽኝ የበለጠ ምላሽ የሚጠይቅ መሆኑን እያሳሰቡ ናቸው። ሰማንታ ፓወር ዛሬ ጊኒ ውስጥ እያንድ ቀን ቆይታ አድርገዋል። ወደ ሴራ ሊዮንና ወደ ላይቤሪያም ይጓዛሉ። የምትከታተሉት ከአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ወደ ሁለተኛው አጋማሽ እንሸጋገራለን። ስፖርት ነው ቀዳሚው። አዘጋጁ ሰለሞን ክፍሌ። የኢትዮጵያ አትሌቶች በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የማራቶን ሩጫ ውድድሮች ኃያልነታቸውን አስመስክረዋል። በፍራንክፈርት ጀርመንና በቬኒስ ኢጣሊያ ድል ተቀዳጅተዋል። በታላቁ የደቡብ ሩጫም አሸንፈዋል። እንደምናምሽታችሁ ልኛል፣ የተከበራችሁ አድማጮቼ። የእግር ኳስና ሌሎች ዜናዎችም አሉን። አብራችሁን ቆዩ። በትላንቱ በፍራንክፈርቱ የቢኤምደብሊዩ ማራቶን ሩጫ ውድድር የሴቶቹን ያሸነፈችው አበሩ ከበደ ጊዜዋ 2 ሰዓት 22 ደቂቃ ከ21 ሴኮንድ ተመዝግቧል። አበሩ እንደ አጀማመሯ ፍጥነት ከዚህ ቀደም በሌላዪቱ ኢትዮጵያዊት በመሰለች መልካሙ የተያዘውን 22101 የኮርስ ሬኮርድ የምታሻሽል መስሎ ነበር። ወደ ኋላ ላይ በመዘግየቷ አልተሳካላትም። የወንዶቹን በ20649 ባነኝነት ያሸነፈው ኬንያዊው ማርክ ኬፕቱ ነው። የሁለተኛና ሦስተኝነቱን ስፍራ ወስደዋል። በአጠቃላይ ፖዲየሙን የተቆጣጠሩት የኬንያ ሯጮች ናቸው። ኢትዮጵያዊ ወጣት ጸጋይ መኮንን ሰላሳውን ኪሎ ሜትር እንደ ሮጥ አቋርጦ ወጥቷል። ጥበቡ ዘውዱ ግን ተሟሙቶ የአራተኝነቱን ስፍራ ወስዷል። ድርቢ ሮባ አምስተኛ። ወደ ኢጣሊያ ስንሻገር 29ኛውን የቬኒስ ማራቶን በሁለቱም ጾታዎች በኩራት ያሸነፉት የኢትዮጵያ አትሌቶች መሆናቸውን እናገኛለን። በኃይሉ ማሞ የወንዶቹን፣ ቆንጂት ጥላሁን የሴቶቹን የበላይነት ተቀዳጅተዋል። ሁለቱም የገቡበት ጊዜ ግን ደካማ ነው። የኃይሉ 21645 የቆንጂት 24020 ተመዝግቧል። ለዚህም የተሰጠው ምክንያት በወቅቱ የነበረው ከባድ ንፋስ ነው ተብሏል። የሀገሩ የኢጣሊያ ብሔራዊ የማራቶን ሻምፒዮን ጆቫኒ ጓልዴ ሁለተኛ ሆኗል። በሴቶቹ በ12 ደቂቃ ተቀድማ በሁለተኝነት ያጠናቀቀችውም ኢትዮጵያዊት ናት። ገደፋ ሞቱ መገርሳ ትባላለች። ማራቶኑን በዙላብ ቃና በላይነሽ ኦልጅራ ትላንት እንግሊዝ ሀገር በአስደናቂ ሁኔታ ድል የተቀዳጀችበትን የታላቁን ደቡብ ሩጫ ዜና ባጭሩ ላይ በዚህ የ10 ማይልስ የጎዳና ሩጫ ውድድር የወንዶቹን ያሸነፈው ኬንያዊው ጄምስ ሩንጋሩ ነው። በ2013 በ10,000 የዓለም ሻምፒዮና የነሐስ ተሸላሚዋ በላይነሽ ኦልጅራ በ52 ደቂቃ ከ40 ሴኮንድ ጨርሳለች። ከመደሰቷ የተነሳ ሽልማቷን ለመቀበል ወደ ፖዲየሙ እስክስታ እየወረደች የወጣችው በላይነሽ ነፋሱ ቢያስቸግረኝም በውጤቴ ተደስቻለሁ ብላለች። በሌላ የሩጫ ስፖርት ዜና እዚህ ዋሽንግተን ዲሲም የ2014ቱ የማሪን ኮርስ ማራቶን ተካሂዷል። በዓለም ከትላልቆቹ ማራቶኖች አንዱ መሆኑ ይነገርለታል። 30 ሺህ ሯጮችን አሰልፎ ነበር ትላንት መነሻውን ከአርሊንግተን ቨርጂኒያ ያደረገው ይህ ማራቶን በዩናይትድ ስቴትስ ደግሞ ሦስተኛው ትልቁ ነው። በወንዶቹ ሳሙኤል ኮስጊ በ22211 ሲያሸንፍ፣ የሴቶቹን ሜጋን ኩራን በ25146 በአንደኝነት ገብታለች። ሊንሲ ዊልክንስና ጂና ስላቢ ሁለተኛና ሦስተኛ ሆነዋል። ለሌላ አጭር አትሌቲክስ ነክ ዜናና እግር ኳስ ስፖርት ወደ አዲስ አበባ ልውሰዳችሁ። ገዛህኝ ጽዮን መስቀል መስመር ላይ ነው። አመሰግናለሁ ሰለሞን። ካለፉት አስር ዓመታት ወዲህ የማራቶን ሪኮርድ በተከታታይ የተሰበረባት የበርሊን ከተማ ለተወዳዳሪዎች ተስማሚና ምቹ መሆኗ ተነግሮላታል። አትሌት ኃይሌ ገብረስላሴ በበርሊን ማራቶን ሁለት ጊዜ አዳዲስ ክብረ ወሰኖችን ማስመዝገቡ የሚታወስ ነው። ከኃይሌ በኋላ የቅርብ ጊዜውን ጨምሮ ሶስት የኬንያ አትሌቶች የሪኮርድ ሰበራውን በሞኖፖል ይዘው ተፈራርቀውበታል። የማራቶን ሪኮርዱን መፋጠን አስመልክቶ አንጋፋውና ዝነኛው አትሌት ኃይለ ገብረስላሴ አስተያየቱን እንዲህ ሲል ይገልጻል። ፖሊሲ የነበረው በሁለት ሺህ ሰላሳ ገደማ ማነው ሰላሳ አምስት ምናምን ይሆናል። ቤ አምሳላ ዚህ አሁን ሰሞኑን የገባው ልጅ ሰአት ለእኔ ከሶስት ከአራት አመት በኋላ ይመጣል የምለው ሰአት ነበረ። ወዲህ አሁን ፈጠነብኝ። አሁን ከእንግዲህ ወዲህ በዚህ አካሄድ ከሄደ እርግጠኛ ለማለት አሁን ያስቸግራል። አሁን ዚህ አሁን ቅድሜ ነገርኩ የ- አንድ ይሄ ፕሮፌሰር ያኔስ እየሰራ ያለው አካሄድ ምናልባት በአስራ አምስት አመት ባልበለጠ ጊዜ ውስጥ ሊሰበር ይችላል። በአሁኑ ተጨባጭ ሁኔታ ይላል ኃይሌ ኢትዮጵያውያን ሪከርድ ለመስበር ትንሽ ይቸገራሉ ብሏል። አብዛኛዎቹ የኬንያ አትሌቶች የሚለማመዱበትና መኖሪያቸው ከተሽከርካሪና ከከተሞች ፋብሪካ የካርቦን ብክለት ነጻ በሆኑ በገጠር አካባቢ በመሆኑ ሪከርድ የመስበሩ የወደፊት እድል የኬንያውያን ነው ብሎ አስተያየቱን አጠቃሏል። ከአትሌቲክስ ነክ ዜና ወደ እግር ኳስ ስንመለስ ዘጠነኛው የአዲስ አበባ ክለቦች ዓመታዊ ሻምፒዮና በኢትዮጵያ ንግድ ባንክ እግር ኳስ ክለብ አሸናፊነት የተጠናቀቀው ባሳለፍ ነው ሳምንት አጋማሽ ላይ ነው። ኢትዮጵያ ንግድ ባንክ የዋንጫ ባለቤት የሆነው የፍጻሜ ተጋጣሚውን ኢትዮጵያ ቡናን በመለያ ምት ስድስት ለአምስት በመርታት ሲሆን ቅዱስ ጊዮርጊስና መከላከያ ለደረጃ ተጫውተው ቅዱስ ጊዮርጊስ ሁለት ለአንድ አሸንፎ የሶስተኝነት ደረጃን አግኝተዋል። በተያያዘ የእግር ኳስ ዜና የሁለት ሺ ሰባት አስራ ስምንተኛው የኢትዮጵያ ፕሪምየር ሊግ ሻምፒዮና ትናንትና ና ከትናንት በስቲያ በአዲስ አበባ ና በክልል ከተሞች ተከናውነዋል። ከአገር ውስጥ ወደ ውጪ ስንሸጋገር በጉጉት ከተጠበቁት የስፓኒሽ ላሊጋ ኤል ክላሲኮ በሪያል ማድሪድ እና ባርሴሎና መካከል የተደረገው ቅድሚያውን የያዘ ሆኗል። አጓጊነቱም ዓለም አቀፋዊ ይዘት ነበረው። በእንግሊዝ ፕሪምየር ሊግ ደግሞ የባለሜዳው ማንቸስተር ዩናይትድ ና የፕሪምየር ሊጉ መሪ ቼልሲ መካከል የሳምንቱ ታላቅ ፍልሚያ ነበር። በሀምሳ ሶስተኛው ደቂቃ አንጋፋው ድሮግባ በግንባሩ ጨርፎ ለቼልሲ ሲያስቆጥር ነጥብ ተጋርቶ ለመውጣት ብርቱ ፍልሚያ ያደረገው ታሪካዊው ማንቸስተር ዩናይትድ የአቻነቷን ግብ በሮቨን ቫን ፐርሲ አማካይነት ያገኘው ጨዋታው ሊጠናቀቅ 28 ሴኮንድ ብቻ ሲቀር ነው። ሌሎችም ጨዋታዎች ተካሂደዋል። በእንግሊዝ ፕሪምየር ሊግ ቼልሲ በ23፣ ሳውዝሃምፕተን በአስራ ዘጠኝ ማንቸስተር ሲቲ በአስራ ሰባት ከአንድ እስከ 3 ያለውን ደረጃ ይዘዋል። በእኔ በኩል ይኸው ነው ያለው። ሰለሞን ገዛ ህንጽዮም መስቀልን አመሰግናለሁ። የእግር ኳሱን ስፖርት ዜና ለማብቃት ዝነኛው የደቡብ አፍሪካ ብሔራዊ ቲም በረኛ የ27 ዓመቱ ሴንዞ ሜዩዋ ትላንት ሁለት ማንነታቸው ያልታወቀ ሰዎች መኖሪያ ቤቱ ገብተው በጥይት ገድለው ታምልጠዋል። ሌላው ሦስተኛ የወንጀሉ ተባባሪ ከውጭ ሆኖ ይጠባበቅ ነበር ተብሏል። ፖሊስ ጉዳዩን እየተከታተለ ነው። በመጨረሻም ቤዝቦል፣ በመቶ ዐሥረኛው የዓለም ቤዝቦል ውድድር ተጋግሎ ቀጥሏል። ትላንት ሳን ፍራንሲስኮ ጃይንትስ ካንሳስ ሲቲ ሮያልስን አምስት ለዜሮ በማሸነፍ ሲሪሱን ሦስት ለሁለት ይመራል። ለትላንቱ የሳን ፍራንሲስኮ ጃይንትስ ድል በዋናነት የሚመሰገነው ማዲሰን ባምጋርነር ነው። ጃይንትስ ነገ ካንሳስ ሲቲ ወደሚገኘው ሆፍማን ስታዲየም ተመልሶ በስድስተኛው ካስፈለግም ከነገ በስቲያ በሰባተኛው ዙር ይጋጠማል ተብሏል። እንከታተላለን። አድማጮች፣ የምሽቱን ዝግጅት በዚሁ ላብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22 እና በ25 ሜትር ባንዶች ስርጭታችን እስከ አራት ሰዓት ድረስ ይቀጥላል። ላይቤሪያ ያሉት የአክሽን ኤድ ተወካይ ኮርቶ ዊሊያምስ ካለፈው ሳምንት ወዲህ ላይቤሪያ ውስጥ የተስፋ ጭላንጭል እንዳለ ገልጸዋል። ይህን ማለት የቻሉትም አምቡላንሶች የኢቦላ በሽተኞችን ወደ ሕክምናው ማዕከል ማምጣታቸው ጋብ በማለቱ እንደሆነ ተናግረዋል። ይህ ሲባል ግን ላይቤሪያ ውስጥ የኢቦላ መዛመት ቀንሷል ማለት እንዳልሆነ ዊሊያምስ ገልጸዋል። ባለፈው ሳምንት ውስጥ የኢቦላ በሽተኞች ብዛት የቀነሰ ቢሆንም ካለፈው ግንቦት ወር አንስቶ ከ18 ሺህ በላይ የሚሆኑ ከኢቦላ በሽተኞች ጋር የተነካኩ ሰዎች እንዳሉም እናውቃለን። የላይቤሪያ መንግስትና አጋሮቹ ተባብረው 6,000 የሚሆኑትን ለማግኘት ችለዋል። ስለሆነም ገና በሽታውን ሊያስተላልፉ የሚችሉ ሰዎች እንዳሉ እንረዳለን። ሁኔታዎች እየተሻሻሉ ነው ለማለት የሚቻለው የተቀሩት 12 ሺህ ተገኝተው ወደ ምርመራ ማዕከሎች ለመምጣት ሲችሉ ነው። የኢቦላን መዛመት ለመግታት ከሚያስፈልጉት ዋና ዋና ዘዴዎች አንዱ ከበሽተኞቹ ጋር የተነካኩትን ፈልጎ ማግኘት ነው። ሆነውም ቀላል አይደለም። የጤና ጥበቃ ሰራተኞች ኢቦላ ቫይረስ ከያዛቸው ወይም ይዟቸው ከነበሩት ሰዎች ጋር የተነካኩትን ሁሉ እየፈለጉ ለምርመራ ማቅረብ እንዳለባቸው ዊሊያምስ አስገንዝበዋል። የአሁኑ ጋብ ብሎ መታየቱ አስተማማኝ አይመስለኝም ምክንያቱም ውላድሮ ተጨማሪ በሽተኞች መገኘታቸው አይቀርምና ይላሉ የአክሽን ኤዷ ተወካይ። የዓለም የጤና ድርጅት ግምገማም የኮርቶ ዊልያምስን አባባል ይደግፋል። በላይቤሪያ ጊኒና ሴራሊዮን ኢቦላ መዛመቱ እንደቀጠለ የድርጅቱ ግምገማ አስታውቋል። ከኢቦላ በሽተኞች ጋር የተነካከቱን ሰዎች የማግኘቱ ጉዳይ ከባድ የሚሆነው ስለ በሽታው ሕዝቡን ለማንቃት ዘመቻ እየተካሄደ ቢሆንም ብዙዎቹ አሁንም ስለ በሽታው ብዙም እንደማያውቁ ዊሊያምስ አስገንዝበዋል። ኢቦላ ከሰው ሰው እንዴት ይተላለፋል? የኢቦላ መነሻ ምንድን ነው? ማህበረሰቡ በሽታውን ለመግታት ምን ማድረግ አለበት? የሚሉትን ነጥቦች አስመልክቶ ህብረተሰቡን ማስተማርና ማሳተፍ ወሳኝ ይመስለኛል። አንዳንድ ላይቤሪያውያን ቤታቸው የሚኖሩት የቤተሰብ አባላት ስንት እንደሆኑ እንኳን ለመናገር እንደማይፈልጉ ዊሊያምስ ተናግረዋል። የቤተሰብን ብዛት መናገር ሞት ሊያስከትል ይችላል የሚል ስጋት አላቸው። እንዲህ አይነቱ እምነትና ስጋት የህክምና ሠራተኞች የኢቦላ መስፋፋት ምን ያህል እንደሆነ እውነተኛ መረጃ እንዳያገኙ ያደርጋል። ላይቤሪያ ያለው የአክሽን ኤይድ የረዲኤት ድርጅት ስራ አስኪያጅ በላይቤሪያና በጎረቤት ሀገር ሴራሊዮን መካከል ስላለው ልዩነት ሲናገሩ ሴራሊዮን ምን ያህል የኢቦላ በሽተኞች እንዳሏት የበለጠ ግንዛቤ ያላት ብለዋል። ጋዜጠኞችና የማኅበረሰባዊ ሬዲዮ ጣቢያዎች ለበሽታው የተሻለ ግንዛቤ እንዲኖር በማድረግ ረገድ አብይ ሚና ሊጫወቱ እንደሚችሉ ዊሊያምስ ገልጸዋል። አንድ በላይቤሪያ መዲና ሞንሮቪያ የሚኖር ሰው ኢቦላን እንዴት መገደብና መከላከል እንደሚቻል በቂ ግንዛቤ ሊኖረው ይችላል፣ በሌሎች የአገሪቱ ክፍሎች ያሉት ግን በቂ ግንዛቤ ላይኖራቸው ይችላል። ስለሆነም ከሞንሮቪያ ውጭ ባሉት አካባቢዎች የኢቦላ በሽተኞች ብዛት ከፍ ሊል ይችላል። ዊሊያምስ አያይዘውም ላይቤሪያ ተጨማሪ ሐኪሞችና የህክምና ሰራተኞች እንደሚያስፈልጓት ገልጸዋል። የላይቤሪያ መንግስት የሀገሪቱ የህክምና ሰራተኞች ከያሉበት ወጥተው ቀውሱን በመከላከል ረገድ እንዲረዱ ብሔራዊ ጥሪ ሲያደርግ ማየት እንደሚፈልጉ አስገንዝበዋል። በርካታ የህክምና አቅርቦቶች፣ በሽታውን የሚከላከሉ ልብሶችም ጭምር እንደሚያስፈልጉም አስገንዝበዋል። አክሽን ኤይድ በላይቤሪያ ክፍላተ ሀገር ስለ ኢቦላ ያለውን ግንዛቤ ከፍ ለማድረግ በሚደረገው ጥረት በቀጥታ ሲሳተፍ ቆይቷል። የህክምና ሰራተኞችና የማህበረሰቦች መሪዎች በየቤቱ እየተዘዋወሩ የትምህርት ዘመቻ እንዲያካሄዱም ሲረዳ ቆይቷል። በኢቦላ ምክንያት ኳራንቲን ላይ ያሉትን ወይም ተገድለው እንዲቆዩ የተደረጉትን የቤተሰብ አባላትንም ይረዳል። በዩናይትድ ስቴትስ የተሰሩት የህክምና ክፍሎች በህዝቡ ዘንድ የህክምና እድል እናገኛለን የሚል የመተማመን ስሜት እንዲያድርባቸው ማድረጉን ኮርቶ ዊሊያምስ ገልጸዋል። ነገር ግን ከተመደበው ገንዘብ የተወሰነው የላይቤሪያን የጤና ማዕከላት በመርዳት ተግባር ላይ ቢውል የተሻለ ጥቅም ሊኖረው ይችላል ብለዋል። የአክሽን ኤዷ ኃላፊ ለኢቦላ ህክምና ብቻ ሳይሆን ወባን ለመሳሰሉት በሽታዎችም ለመታከም የሚያስችላቸው የህክምና ማዕከሎች ቢሻሻሉ እንደሚጠቅም ነው ዊልያምስ የተናገሩት። በቅርቡ መታየት ያለበት አንድ ችግር በሀገሪቱ በኢቦላ ምክንያት እየተበራከቱ ስለሄዱት የኡጋል ሙታን ጉዳይ ነው። አባትና እናታቸው የሞቱባቸውን ልጆች እንዴት መርዳት እንደሚቻል መወሰን እንደሚያስፈልግ የአክሽን ኤይድ ኃላፊ ዊልያምስ አስገንዝበዋል። አድማጮች፣ በላይቤሪያ ስላለው የኢቦላ ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። ከምሽቱ 3 ሰዓት ከ46 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመጨረሻው የምሽቱ ዘገባችን ታዲያ ጤና ነው። አዘጋጅና አቅራቢው ሰለሞን አባተ ጤና ይስጥልኝ ክቡራትና ክቡራን፣ በድጋሚ ከቪኦኤ ጤና ዝግጅት። ምዕራብ አፍሪካ ውስጥ የኢቦላ መስፋፋት እጅግ አሳሳቢ በሆነ መጠን እያሻቀበ ነው። በሌላ በኩል ደግሞ ዛሬ ሙከራ ላይ ያሉ ክትባቶች ፍቱንነትና ደህንነት በሰው ላይ እንዲፈተሽ ለማድረግ ተመራማሪዎቹ እያደረጉ ያሉት ጥረት እጅግ በፈጠነ ሁኔታ እየተንቀሳቀሰ መሆኑም እየተነገረ ነው። ይሁን እንጂ አጠቃላይ ሂደት ሲታይ አንዳንዶች እንደሚሉት በሚያታክት ሁኔታ አዝጋሚ ነው። የጀሲካ በርማን ዘገባ እንደሚናገረው አንድ ብዙ ተስፋ የተጣለበትና ደህንነቱ ማሊ ውስጥ እየተፈተሸ ያለ መድኃኒት ሙከራ ከፍ ወዳለና በሰው ላይ እንዲከናወን ተፈልጓል። ይህ ግን ከአራት ወራት በፊት እንደማይሆን ተሰምቷል። የመድኃኒቱ ደህንነት እንዲታይ የተፈለገው ኢቦላ ከቁጥጥር ውጪ በሆነባት ጎረቤት የሆነችው ማሊ ነው። እስካሁን ብዙ ሰው ክትባቱን ወስዷል። ለሙከራው በቂ የሚባል የሚቀጥለው ደረጃ ከኢቦላ ህሙማን ጋር የቅርብ ግንኙነት ሊያደርጉ የሚችሉት የጤና ባለሙያዎች ናቸው ክትባቱ ሰው ላይ ሳይሆን ለሰው ተፈጥሮ ቅርበት ባላቸው ፍጥሯን ማለትም ዝንጀሮች ላይ ተሞክሮ እንደሠራ ሁሉ በሰውም ላይ ከሠራ የቫይረሱን ከሰው ወደ ሰው የመተላለፍ እድል በከፍተኛ መጠን መቀነስ እንዲያውም ለህሙማን ቅርበት ላላቸው የቤተሰብ አባላትና ለህክምናና እንክብካቤ ሰጪ ሰራተኞች በመጠኑ የቫይረሱ ጉዞ ማቆም እንችላለን ማይክል ሌቪን የሜሪላንድ ዩኒቨርሲቲ የጤና ኮሌጅ የክትባት ምርምር ማዕከል ዳይሬክተር እንደሚሉት እየሰሩ ያሉትን ክትባት በቤተ ሙከራቸው በዝንጀሮዎች ላይ ፈትሸውት ሙሉ በሙሉ ውጤታማ ሆኗል። ያስከተለው የጎን ጉዳትም የለም። ተመራማሪዎቹ አሁን የሚፈልጉት ለሰው ቢሰጥ ችግር የለውም ወይ? የሰው ልጅ ከዚህ ክትባት ጋር በምቾት መኖር ይችላሉ ወይ ለሚሉ ጥያቄዎች መልስ መስጠት ነው። በዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት እና ግላስኮ ስሚት ክላይን በሚባለው የእንግሊዝ መድኃኒት አምራች ኩባንያ ተመራማሪዎች የተዘጋጀው ይህ ክትባት የመከላከያ ክትባት እንጂ በቫይረሱ የተያዘን ሰው ለማከም የሚያስችል ወይም የፈዋሽነት አቅም ያለው መድኃኒት አይደለም። ይሁን እንጂ ምናልባት ለቫይረሱ ሰሞኑን የተጋለጡ ሰዎች ሰውነታቸው በሽታውን እንዳያዳብር ሊጠቅም ይችል ይሆናል። ምናልባት አንድ ዛሬ የማናውቀው ነገር ቢኖር የኢቦላው ክትባት የፈንጣጣ ክትባት እንደሚሠራው ሁሉ ቫይረሱ ወደ ሰውነቱ የገባ ሰው እስከ ሁለትና ሦስት ቀናት ቆይቶም ቢሆን ቫይረሱ እንዳይቀፈቀፍበት መስራት አለመስራቱን ነው። ከሁለተኛው የሙከራ ደረጃ በኋላ ክትባቱ ስፋት ባላቸው የሰዎች ቡድኖች ላይ ይፈተሻል። ከዚህ ሦስተኛ ደረጃ በኋላ ነው እንግዲህ ደህንነቱና ፈዋሽነቱ ከተረጋገጠ ወደ ህጋዊውና መደበኛው የክትባት ፍቃድና ዕውቅና የሚዘልቀው። የመጨረሻዎቹ ሙከራዎች የሚሰሩት መቼ ነው? አይታወቅም። ጎን ለጎን ግን ሌላም የክትባት ሙከራ በሜሪላንዱ ዋልተር ሬድ ወታደራዊ ምርምር ኢንስቲትዩት ውስጥ በሰዎች ላይ እየተካሄደ ነው። መጪዎቹ ሁለት ዓመታት ለአፍሪካ ጥሩ ዓመታት ይሆናሉ ተብሎ ይጠበቃል። በብዙዎቹ የአፍሪካ ሀገሮች ውስጥ ምጣኔ ሀብቱ ከአምስት ከመቶ ጥቂት ከፍ ባለ መጠን እያደገ እንደሚቀጥል የዓለም ባንክ ኢኮኖሚስቶች እየተነበዩ ነው ከዚህ የብርሃን ዜና ለመቋደስ ያልታደሉቱ የሶስቱ የምዕራብ አፍሪቃ የኢቦላ ወረርሽኝ የግንባር ሀገሮች ታሪክ የተለየ ነው የሚሆነው። የዓለም ባንክን ሪፖርት ያገናዘበው የዊልያም ኢግል ዘገባ እንደሚለው በአንድ ወቅት ተስፋና ጥንካሬን እያሳዩ የነበሩት እነዚህ የምዕራብ አፍሪቃ ሀገሮች ዛሬ በኢቦላ ቫይረስ ቁልቁል እየተመቱ እንዳይነሱም እየተጠፈሩ ነው። የዓለም ባንክ የአፍሪቃ ትርታ ለአስሮች ዓመታት የዘለቀ እድገት የአፍሪካን ምጣኔ ሀብቶች እየለወጠ ነው ሲል የሰየመውን አዲስ ሪፖርት ሰሞኑን አውጥቷል። ጊኒ፣ ላይቤሪያና ሲየራ ሊዮን ምን ያህል እየተደቆሱ እንደሆነ ያሳያል ሪፖርቱ። ለምሳሌ በላይቤሪያ የጅምላና ሽርቻሮ ንግድ ባለፈው ዓመት በዚሁ ወቅት ከነበረበት መጠን እስከ 75 ከመቶ አሽቆልቁሏል። የቤንዚንና ናፍጣ ሽያጭ በ21ና በ35 ከመቶ ወድቋል። እንደ ያሰላለፋቸው የኢቦላ ችግር ከተፈጠረ ወዲህ በሦስቱም ሀገሮች ውስጥ የሆቴሎች ክፍሎች ከ13 እስከ 40 ከመቶ በሚደርስ መጠን ባዶ ሆነዋል። በሴራሊዮኗ ካይላሁን ወረዳ ቡና ኮኮና፣ ዘይት አምራች ከሆነው ገበሬ 40 ከመቶ የሚሆነው አንድም ተነቅሎ ከሀገሩ ወጥቷል፣ ካለበለዚያም ሞቷል። አጠቃላዩ የኢቦላ ምት በ2014ና በ2015 የአውሮፓ ዓመታት ውስጥ በምዕራብ አፍሪካ ላይ በአስሮች ቢሊዮኖች ዶላር የሚቆጠር ኪሳራና ማጣትን እንደሚያስከትል የዓለም ባንክ እየተናገረ ነው። የምጣኔ ሀብቱ ጠቢባን የሚሉት ለኢቦላ እየተሰጠ ያለው የሕዝብና የፖለቲካው ምላሽ በሦስቱ ሀገሮች ውስጥ ያለውን የምጣኔ ሀብት እንቅስቃሴ በእጅጉ እየጎሸመው ነው። ሴራሊዮን ውስጥ ገበሬው የሚያርስበትን መሳሪያ መቆፈሪያ መኮትኮቻና፣ ሌላም ቁሳቁስ እየተቀባበለ መስራትን ስለፈራ ሊታረስ ይገባው ከነበረው ማሳ ዘጠና ከመቶ የሚደርሰው ጦም እንዲያደር ተገዷል። ገበያው ደርቶ በነበረባቸው በጎ ቀናት ዋነኞቹ መሻቀጫና መቀባቢያ የነበሩት የወሰን አካባቢዎችና ብዙ አየር ጣቢያዎችም ዛሬ ዝግ ናቸው። ኢቦላ የሚተላለፈው በበሽታው በጠና ከተያያዘ ወይም ከሞተ ሰው የሚወጡ እርጥበትና ፈሳሾችን በቀጥታ በመንካት ነው። ኢቦላ ካልታመመ ሰው አይይዝም። ኢቦላ በትንፋሽና በመደበኛው የኑሯችን መስተጋብር አይተላለፍም ቢባልም በባለሙያዎቹ በጠቢባኑ ሰው ለዚህ ልፈፋ ጆሮ አልሰጥ በማለቱ እነዚያ የሞቁና በወከባቸው ይታወቁ የነበሩ የምዕራብ አፍሪካ ገበያዎች ዛሬ ጭር ይሉ ዘንድ እጣቸው ሆኗል። ለኢቦላ ምስጋን ይንሳውና በዚያ ላይ ላይቤሪያና ሴራ ሊዮን የከረሙባቸውን እጅግ አድሚ እና አውዳሚ የእርስ በርስ ትልቅልቆች የቅርብ ጢስ ሽታና አሻራ ልብ ይሏል። ትርምሶቻቸውን አበረዱ፣ ጠብመንጃዎቻቸውን አወረዱ፣ ወደ ስራና ልማት አቀኑና ቀና ቀና ማለት እያገገሙ በእግሮቻቸው መቆም ሲጀምሩ ደግሞ የኢቦላ ቁጣ አወረደባቸው ክፉ መከራ። የሴራሊዮን ምጣኔ ሀብት እኮ ብድግ ብሎ እስከ አስር ከመቶ እድገት ማሳየት ጀምሮ ነበር። ለኢቦላ የተሰጠው ትኩረትና ምላሽ ያንን ተስፋ ቢያንስ ለዛሬ አጨልሞታል ይላሉ በዓለም ባንክ የአፍሪካ ዋና የምጣኔ ሀብት ጠቢብ ፍራንቺስኮ ፌሬይራ። ኢቦላ የነዛው ፍርሃት በገበሬዎች በማዕድን ብዝበዛና ልማት ሠራተኞች፣ በሸማቾች ወዘተዘና ዘንድና በእነርሱም ላይ የሚስተዋለው የማራቅና የማግለል ጠባይ የጊኒ አጠቃላይ የአገር ውስጥ ምርት መጠን በሁለት ከመቶ የሴራሊዮንና የላይቤሪያ ደግሞ በሦስት ነጥብ ሦስት ከመቶ እንዲቀንስ አድርገውታል። ይህም ማለት በዚህ ዓመት ብቻ የ359 ሚሊዮን ዶላር ኪሳራ ማለት ነው። ወረርሽኙ ፈጥኖ በቁጥጥር ስር ካልዋለ የሚቀጥለው ዓመት የአጠቃላዩ የሀገር ውስጥ ምርት መጠን ኪሳራ ደግሞ ከ800 ሚሊዮን ዶላር በላይ ሊደርስ እንደሚችል ፌሬራ አስጠንቅቀዋል። ለዚህ ምላሽ እንዲሆን ታዲያ የዓለም ባንክ የሦስቱን ሀገሮች ፈተና የመቋቋም አቅም ብቋፍም ቢሆን ለመደገፍ የ400 ሚሊዮን ዶላር ማዕቀፍ አዘጋጅቶ ለጋሾችን እየተጣራ ነው። ይህ ገንዘብ የአጣዳፊ ጊዜ ቁሳቁስ ለመግዛትና የመስክ ሆስፒታሎችን ለመክፈት የታሰበ ነው ተብሏል። የጤና ጥበቃ ሥርዓቶቹን በጥቅሉ ለማጠናከር የወረርሽኙን አካሄድ ለመቃኘትና ለመከታተል እንዲሁም ኢቦላን በመጋፈጣቸው ምክንያት የበጀት ሥርዓታቸው የተናጋባቸውን የሦስቱን ሀገሮች በጀቶች ለመደጎም እንደሚውልም ተገልጿል። ኢቦላን ነቅተው ይጠብቁ። ራስዎን፣ ቤተሰብዎንና አካባቢውን ይጠብቁ። አላስፈላጊ መደንበርና ቦታውን የሳተ ድንጋጤ በሽታን ከመቆጣጠር ይልቅ ማባሱ እንደሚበዛ ያስቡ። በአካባቢዎ የሚያገኟቸውን የጤና ባለሙያዎችና ተቋማት ሐሳብና ምክር ያዳምጡ። ስለ ኢቦላ እርግጠኛ ያልሆኑበትን መረጃ አያስተላልፉ። የሚያውቁትን ከሌሎች ጋር ከመወያየት አይታክቱ። በነገራችን ላይ እጆችን በሳሙና ለሀያ ሰከንዶች መታጠብ ብዙ በሽታዎችን ከመዛመት እንደሚያቆም የብዙዎቹን የመተላለፍ እድልም እስከ ግማሽ እንደሚከላከል ያውቃሉ? እጆችን በደንብ መታጠብ ባህሎ ያደርጉ። የራስዎንና የቤተሰቡን ንጽሕና፣ የቤትዎንና የአካባቢውን ጽዳት ይጠብቁ። ለዛሬ ከቪኦኤ ጤና በዚህ እንሰናበት። በጤና ይሰንብቱ። ሰሎሞን አባተ ነኝ። ጤና ይስጥልኝ። እናመሰግናለን ሰሎሞን አባተ። አንተም በጤና ሰንብት።

to one to one 2 one can

She See you is my አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። በዕለቱ ስርጭት ዋና አዘጋጅ በአዳነች ፍሳዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅታዬና ሄኖክ ሰማእግዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም። ደህና ደሩ፣ ደህና ደሩ።